የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላልፈው ፕሮግራማችን ጀመረ። እንደምናመሻችው ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ጥር 17 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ህይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬነር ተናግረዋል። በጋምቤላ ክልል በሚገኙ እስር ቤቶች ከባድ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ የሰብአዊ መብቶች ኮሚሽን አስታወቀ። የኢፌዴሪ የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ለተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመሆን በትግራይ የሚገኙ የኤርትራ ስደተኞችን ጎብኝተዋል። የሚሉትና ሌሎችም ቅንብሮች ይኖሩናል። And any government has the right and the obligation to defend itself against armed insurrection. ማንኛውም መንግስት በትጥቅ ከተደገፈ አመፅ ራሱን የመከላከል መብትና ግዴታ አለበት። በዚህ ነጥብ ላይ ግልጽ መሆን ፈልጋለሁ። የኔና የምወክለው መንግስት ትኩረት አሁን ባለው የጦርነቱ ማግስት ሁኔታ ላይ ነው። በሚያሳዝን ሁኔታ እየተራዘመ የመጣው የሰብአዊ ድጋፍ ፍላጎት ግድያዎች፣ የሰብአዊ መብት ጥሰቶች፣ ጾታዊ ጥቃቶችና በየቦታው የሚፈጸሙ የተለያዩ ነገሮችን በተመለከተ እዚያ በሚንቀሳቀሱ አካላት ላይ ተጠያቂነት ያለመኖር ነው። ተሰናባቹ የዩናይትድ ስቴትስ አምባሳደር ተሰናባቹ የዩናይትድ ስቴትስ አምባሳደር ማይክል ሬነር ከተናገሩ የተወሰደ ነው፤ በአብይ ርዕሳችን ይቀርባል። ማይክል ሬነር ከተናገሩ የተወሰደ ነው፤ በአብይ ርዕሳችን ይቀርባል። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ሳየ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ጽዮን ግርማ የምሽቱን ዜና ታሰማለች። እንደምናመሻችሁ አድማጮች፣ የዕለቱን ዜናዎችን የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ሕይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አሳሰቡ። በሌላም በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደሩ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግም ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ ውጤት መሆኑን አምባሳደሩ ጠቁመዋል። የትግራዩ ጦርነት የተካሄደው የአገሩን የግዛት አንድነትና የሕዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌዴራሉ መንግስትና ህገ ወጥ የሆነ የትጥቅ አመፅን ለመከላከል እንደሆነም አምባሳደሩ ጨምረው ገልጸዋል። አድማጮች፣ የዚህን ዜና ዝርዝር በአብይ ርዕስ እንመለስበታለን። የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ወደ ታንዛኒያ ቅንተው ቻቶ በተሰኘች የታንዛኒያ ፕሬዝዳንት ጆሴፍ ማጉፊሊ ከተማ ያደረጉትን ውይይት ተከትሎ ታንዛኒያ በግዛቷ በእስር ላይ የነበሩ 1789 ኢትዮጵያውያን እስረኞችን እንደምትለቅ አስታወቀች። አብዛኞቹ ኢትዮጵያውያን ወደ ታንዛኒያ በህገ ወጥ መንገድ የገቡና ወደ ደቡብ አፍሪካ ለመሻገር በካርጎና በመሳሰሉት ህገ ወጥ የመጓጓዣ መንገዶች በጉዞ ላይ እያሉ የተያያዙ መሆናቸውም ታውቋል። ሀብታሙ ስዩም አጠር ያለ ዘገባ አለው። የታንዛኒያ መንግስት በሀገሪቱ ግዛት ውስጥ የታሰሩ 1789 ኢትዮጵያውያንን ለመልቀቅ ዝግጁ መሆኑን ለኢትዮጵያ መንግስት አስታውቋል። ኢትዮጵያውያኑ ለስር የተዳረጉት በህገወጥ መንገድ ወደ ታንዛኒያ ግዛት በመግባታቸው እንደሆነም ተነግረዋል። የታንዛኒያው ፕሬዚደንት ጆን ማጋፉሊ ዛሬ ቻቶ በምትባለው የሀገራቸው ከተማ አግኝተው ላናገሯቸው የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴይ ለሁለቱ ሀገራት መልካም ወዳጅነት ማሳየ ይሆን ዘንድ እስረኞቹን ካለቅድመ ሁኔታ እንደሚለቋቸው ነግረዋቸዋል። na nimemweleza kwa kutoa ahadi kwamba yoyote ለታንዛኒያ መንግስት ምስጋናቸውን ያቀረቡት ፕሬዚደንት ሳህለወርቅ በበኩላቸው ኢትዮጵያ ዜጎቿን ወደ ሀገራቸው ለመመለስ አፋጣኝ እርምጃ እንደምትወስድ ተናግረዋል። በሁለቱ ሀገራት መካከል ተጨማሪ የንግድ ትብብር እንዲኖርም ጥሪ አቅርበዋል። በሁለቱ ሀገራት መካከል ሊኖሩ ስለሚችሉ የንግድ እድሎች በመጪው ወራት ለመወያየት ኮሚሽኖች እንዲመሰረቱም ጥሪ ያቀረቡት ፕሬዚደንቷ የሀገራቸውን ቁርጠኝነት አሳውቀዋል። የታንዛኒያን እና የኢትዮጵያን ግንኙነት ከፍ ወዳለ ደረጃ ለማድረስ ዝግጁ እንደሆንን አረጋግጥላችኋለሁ። በአውሮፓውያን 2020 ዓ ምት የሁለቱ ሀገራት የንግድ ግንኙነት የገንዘብ ተመን 58 ሚሊዮን መድረሱ ተጠቅሰዋል። ኢትዮጵያ ቱሪዝምና የከብት እርባታን በመሰሉ ዘርፎች ከታንዛኒያ ጋር ለመስራት 14 ሚሊዮን ዶላር እንደመደበችም ታውቋል። ሀብታሙን እናመሰግናለን። በኢትዮጵያ በመጪው ግንቦት የሚካሄደው ስድስተኛው አገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የበኩሉን ጥረት እንደሚያደርግ የአማራ ዴሞክራሲያዊ ኃይል ንቅናቄ አዴኃን ገለጸ። ንቅናቄው በምርጫ ቀስቀሳ ግጭት ቀስቃሽ ከሆኑ የቃላት አጠቃቀም እንዲቆጠቡ ለአባላቱ ስልጠና ሰጥቷል። አስቴር ምስጋናው ዝርዝሩን ይዛለች። የንቅናቄው ሊቀመንበር አቶ ተስፋውና ለምነ ምርጫው በሰላም እንዲጠናቀቅ ከወዲሁ በሰላም ዙሪያ ከአባላቱ ጋር ምክክር እያደረገ መሆኑን ገልጸዋል በሚቀጥለው ምርጫ የምንሳተፈው ለመጀመሪያ ጊዜ ነው ከትጥቅ ትግል የመጣ ነው በአማራ ክልል ማለትም በመቶ ሰላሳ ስምንት ወረዳዎች ላይ በሁሉም ቦታዎች ላይ ተወዳዳሪዎችን እናቀርባለን እንግዲህ ምርጫው ነጻና ፍትሐዊ እንዲሆን በእኛ በኩል ማድረግ መቻል አለብን ራሳችን ወደ ምርጫ ዘመቻ ስንገባ ግጭት ቀስቃሽ የሆኑ ነገሮች መቆጠብ መቻል አለብን ችግሮችም ካሉ ስርአትና ስርዓት ባለው መንገድ እናስኬዳል እንሄዳለን ከዛ ባለፈ ግን ራሳችንን ግጭትና ግጭት ቀስቃሽ ከሆኑ ነገሮች እናደርጋለን። ስለዚህ በሰላም ነው የምንወዳደረው፣ ለሰላም ነው ማሸነፍ የምንፈልገው። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴኃን የኢትዮጵያ አንድነትን ያስቀደመ ርዕዮተ ዓለም እንደሚከተል ገልጸው በመጪው ምርጫም የዲሞክራሲ የበላይነት ጎልቶ መውጣት እንዳለበት ተናግረዋል። ስለዚህ የአማራ ህዝብ ከሌሎች የተለየ ያንሳል፣ ይበልጣል የሚል ድምር ውስጥ አንገባም። ላለፉት አመታት የአማራ ህዝብ በሐሰት ትርክ ተጠቅቷል ብለን እናምናለን። ያ ነገር እንዲስተካከልና ለኢትዮጵያም የራሳችን አሻራ እንድናስቀምጥ የአማራ ህዝብን በቂ ውክልና እንዲያገኝ እንጂ ጽንፍ በወጣ አስተሳሰብ የአማራ ብሔርተኝነት ወይም የአማራ አገር ለመስረት የሚካሄድ የፖለቲካ ፍልስፍና የለንም፣ አናራምድም። በኢትዮጵያ አንድነት እናምናለን። መወዳደሪያችን ለኢትዮጵያ ብሔራዊ አንድነት የሚጠቅም አስተዋጽኦ ማድረግ ነው እንጂ የምንፈልገው፣ ርዕዮተ ዓለማችንም ፍልስፍናችንም ያንን ነው እንጂ የሚያጠናክር ጻፊ የወጣ ወይም የሀገረ ምስረታ የሚመስል የብሔር አካሄድ በእኛ ድርጅት በኩል ተቀባይነት የለውም። ጫ ካለ አሸናፊም ተሸናፊም ይኖራል። እኛ ደግሞ እንዲያሸንፍ የምንፈልገው ዲሞክራሲ ነው። ንቅናቄው በኢትዮጵያ ምርጫ ቦርድ የተመዘገበ ህጋዊ የፖለቲካ ፓርቲ ሲሆን በምርጫው መሳተፍ የሚያስፈልገውን ሰነድ አሟልቶ የምስክር ወረቀት ማግኘቱን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። አስቴርን እናመሰግናለን። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ባለፈው ሳምንት ያሳለፈውን የቀድሞ ፕሬዚዳንት ዶናልድ ትራምፕ እንዲከሰሱ የሚጠይቀውን ክስ ዛሬ በይፋ ወደ መወሰኛ ምክር ቤቱ ሊልከው ነው። ምክር ቤቱ የወሰነው ትራምፕ ለስልጣን ሲሉ በዚህ ወር መጀመሪያ ላይ ደጋፊዎቻቸው በምክር ቤቱ ህንጻ ላይ በደቦ የፈጸሙትን ጥቃት በማነሳሳት ወንጀል እንዲከሰሱ ነው። ዴሞክራቶችና ሪፐብሊካኖች ለአቃቤ ሕግና ለትራምፕ ተከላካይ ጠበቆች የዝግጅት ጊዜ ለመስጠት እንዲቻል ጊዜውን ትንሽም ቢሆን ቢዘገይ በሚለው ከተስማሙ በኋላ የክሱ ሂደት በሴኔት እንዲጀመር ለየካቲት አንድ 2013 ዓ ም ቀነ ቀጠሮ ቆርጠዋል ታል። ይህ ተጨማሪ ጊዜም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለካቢኔ አባልነት ያቀረቧቸውን እጩዎች ሴኔቱ እንዲያጸድቅ እድል ይሰጣቸዋል። ትራምፕ በቀረበባቸው ክስ ጥፋተኛ ለመባል የሴኔቱ ሁለት ሶስተኛ ድምፅ መሰጠት አለበት። የሴኔቱ መቀመጫ እኩል ለኩል በሀምሳ ዴሞክራትና በሀምሳ ሪፐብሊካን የተያዘ ሲሆን ዴሞክራቶች ሙሉ በሙሉ ትራምፕ ጥፋተኛ ናቸው ብለው ይወስናሉ ተብሎ ቢገመት ተጨማሪ አስራ ሰባት ሪፐብሊካኖች ድምጽ መስጠት ይኖርባቸዋል። ትራምፕ በዚህ ክስ ጥፋተኛ ከተባሉም ከዚህ በኋላ የትኛውንም የፌዴራል መንግስት ስልጣን እንዳይዙ ይደረጋሉ። የቀድሞ ፕሬዚዳንት ዶናልድ ትራምፕ በ245 ዓመታት የአሜሪካ ታሪክ በስልጣን ዘመናቸው ሁለት ጊዜ የተከሰሱ ብቸኛ ፕሬዚዳንት ናቸው። በወሩ መጀመሪያ ላይ በቻይና ምስራቅ ሻንዶ ከተማ ማዕድን ማውጫ ላይ በደረሰ አደጋ ተቀብረው የነበሩ የዘጠኝ ሰዎች አስክሬን ማውጣታቸውን የቻይና ባለስልጣናት ዛሬ አስታወቁ። አስክሬኖቹ የተገኙት እንደ አውሮፓውያን አቆጣጠር ጥር አስር ላይ በደረሰው ፍንዳታ ተቀብረው የነበሩ አስራ አንድ ሰዎችን ሕይወት ማውጣት መቻሉ ከተገለጸ ከአንድ ቀን በኋላ ነው። አደጋው ከደረሰ በኋላ ሀያ ሁለት ሰዎች በመቶዎች ሜትር ጥልቀት ባለው ጉድጓድ ውስጥ ተቀብረው የነበረ ሲሆን አንዳንዶቹ ባሉበት ሆነው ምግብና መድኃኒት እንዲደርሳቸው ሲደረግ ቆይቷል። እስካሁን ድረስ አንድ የማዕድን አውጪ ሰራተኛ የደረሰበት እንዳልታወቀም ተገልጿል። አደጋውን ተከትሎ የቻይና ባለስልጣናት ገና በግንባታው ላይ ያለውን የማዕድን ማውጫ በርካታ አመራሮች የደረሰውን አደጋ ከ24 ሰዓታት በላይ ሳያሳውቁ በመቆየታቸው በቁጥጥር ስር እንዲውሉ አድርጓል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ስርጭት ነው። ወደ ዓለም አቀፍ የኮቪድ ሁኔታን ወደሚመለከተው ዘገባዎቻችን እናልፋለን። በአዲስ መልክ እየተዛመተ የሚገኘውን አዲሱን አይነት የኮሮና ቫይረስ ዝርያ ወደ ሀገሯ እንዳይገባ እስራኤል በዚህ ሳምንት መጨረሻ ዓለም አቀፍ የአውሮፕላን ማረፊያዎቿን ልትዘጋ መሆኑን አስታውቃለች። የሀገሪቱ ጠቅላይ ሚኒስትር ቤንጃሚን ኔቴንያሁ እሁድ ዕለት እንደተናገሩት አዲሱን የቫይረስ ዝርያ ለመከላከል እና የክትባት ዘመቻው በደንብ መሻሻል እስኪያሳይ ለአንዳንድ አስፈላጊ ጉዳዮች ካልሆነ በስተቀር የአየር መንገዶቹ ዝግ ይሆናሉ። ይህ ውሳኔ በመጪው ማክሰኞ ጀምሮ ለአንድ ወር እንዲቆይ የታቀደ ሲሆን ለተግባራዊነቱ የፓርላማው ውሳኔ እየተጠበቀ ነው። ይህ በእንዲህ እንዳለ በዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት እሁድ እለት ባወጣው መግለጫ ከደቡብ አፍሪካ የሚነሱ የአሜሪካ ዜግነት ያላቸው ተጓዦች እንዳይገቡ ለመከልከል መዘጋጀቱን አስታውቋል። ውሳኔው የተላለፈው ደቡብ አፍሪካ ውስጥ በታየው አዲሱ አይነት የኮሮና ቫይረስ ዝርያ ምክንያት ነው። የዩናይትድ ስቴትስ የጤና ባለሙያዎች እንዳስታወቁት ሀገሪቱ አዲስ እየወጡ ያሉ የኮሮና ቫይረስ ዝርያዎችን ለመከታተል ጥረት እያደረገች ሲሆን ዓላማውም አዲሶቹ ዝርያዎች እየተሰጡ ባሉ ክትባቶች ላይ ያላቸውን ተጽዕኖ ለመቆጣጠር መሆኑን የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ኃላፊ የሆኑት ሮቼል ዋልነስኪ አስታውቀዋል። የ67 ዓመቱ የሜክሲኮ ፕሬዝዳንት አንድሬ ማኑኤል ሎፔዝ በኮቪድ-19 መያዛቸውና የበሽታው ስሜት እየተሰማቸው መሆኑን ትላንት እሁድ ይፋ አደረጉ። የኮቪድ-19 ወረርሽኝን ተከትሎ በሜክሲኮ በወሰዷቸው ደካማ የመከላከል እርምጃዎች ሲተቹና ሲወቀሱ የቆዩት ፕሬዝዳንቱ በሕክምና ክትትል ስር እንደሚገኙ ገልጸዋል። ፕሬዝዳንት ሎፔዝ በተለይም ምሳሌ ሊሆኑ በሚገባቸው የአፍና አፍንጫ መሸፈኛ ጭንብል አጠቃቀም ላይ ቸልተኝነት ይስተዋልባቸው እንደነበረ፣ በተጨናነቀ የበረራ እንቅስቃሴ አካባቢ ጭምርም ማስክ ሳያደርጉ ይታዩ እንደነበር ተዘግቧል። ሜክሲኮ አንድ መቶ ሀም 50 ሺህ ህዝቦቿን በኮቪድ አጥታለች። አንድ ነጥብ ሰባት ሚሊዮን ሰዎች ደግሞ በቫይረሱ ተይዘውባታል። አድማጮች ዜናው በዚህ አበቃ። ከቀሪ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጽዮን ግርማን ለዜናው እናመሰግናለን። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ በአሃዱ ሬዲዮ 943 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪ የስልክ ቁጥራችን 2022059942 ነው። አሁን የዕለቱ አብይ ርዕስ ይቀርባል። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ሕይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬነር ተናግረዋል። በሌላም በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደር በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የፆታ ጥቃቶችን እና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተክልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግ ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛው መንግስት መብትና ግዴታ ነው ብለዋል። አምባሳደሩ የትግራይ ጦርነት የተካሄደው የአገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌዴራሉ መንግስትና ህገወጥ በሆነ የትጥቅ ዓመፅ መካከል ነው በሚል ነው የገለጹት። እስክንድር ፍሬው ዝርዝር ዘገባውን ልኳል። በ2010 የኢትዮጵያ ለውጥ ዋዜማ ወደ አዲስ አበባ የመጡት ባለፉት ሶስት ዓመታትም በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው የሰሩት ማይክል ሬነር ስለ ኢትዮጵያ ፖለቲካና የለውጥ ጉዞ በተለያዩ መድረኮች ሲናገሩ የቆዩ የሀገራቸው ቃል አቀባይ ሆነው ይታወቃሉ። የረጅም ዓመታት ልምዳቸው የአፍሪካ ተሞክሯቸው ደግሞ ባለቆቻቸው ጭምር እንደሚወደስ ታይቷል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቮር ናዥ በህዳር 2011 የኢትዮጵያ ጉብኝታቸው ወቅት ጋዜጠኞች ባሉበት ሲናገሩ ሬይነር በአፍሪካ ያሉን ምርጡ አምባሳደር ናቸው ብለዋል። አምባሳደር ሬይነር ሰሞኑን የኢትዮጵያ ቆይታቸውን አጠናቀው ሊመለሱ ዝግጅት ላይ ናቸው። ዛሬ ከተመረጡ የመገናኛ ብዙሀን ሪፖርተሮች ጋር ቆይታ ያደረጉትም ይህንን ውስንብታቸውን አስመልክቶ ነው። በትግራይ ክልል የተካሄደውን ጦርነት ጨምሮ ልዩ ልዩ ጉዳዮች ተነስተዋል። አገራቸው በትግራይ ክልል ጦርነት የተሳተፉትን ሁለት ወገኖች ለያይታ እንደምትመለከት ነው ያብራሩት ያብራሩትሲ The other was an armed insurrection, illegitimate and really unfortunate. በጦርነቱ የተሳተፉትን ሁለት ወገኖች በእኩል ደረጃ እንደማንመለከት ከመጀመሪያውም ግልጽ አድርገናል። አንደኛው የአገሩን የግዛት አንድነትና የሕዝቦቹን ደህንነት የመጠበቅ ግዴታ ያለበት የፌዴራል መንግስት፣ ሌላኛው ደግሞ ህገወጥ በሆነ የትጥቅ አመፅ የተሳተፈ ነበር ነው ያሉት። ይህም ሆኖ ጦርነት ምንጊዜም ጥሩ ውጤት እንደሌለው ነው አምባሳደሩ የተናገሩት። የጦርነት ማግስት ሁሌም እየጠራ ሆኖ አያውቅም፣ ሁልጊዜም የተመሰቃቀለ ማግስትን የሚኖረው እንዳለመታደል ሆኖ አሁን ያለነው እዚያ ደረጃ ላይ ነው። እንደ ዩናይትድ ስቴትስም ትኩረታችን ያ ነው። በተለይም የሰዎች መብትና ደህንነት መከበሩን ማረጋገጥ፣ ሰብአዊ ፍላጎቶቻቸው መሟላታቸውን ማረጋገጥ፣ አሁን ከሆነው በላይ ችግሩ አካባቢያዊ እንዳይሆን ያ በሆነበት አካባቢም እንዲያበቃ ማድረግ ነው ነው ያሉት። ሀገራቸው ከጦርነቱ በኋላ እየታዩ ያሉ ችግሮች እንደሚያሳስቧትም አምባሳደሩ አብራርተዋል።

የኔና የምወክለው መንግስት ትኩረት አሁን ባለው የጦርነቱ ማግስት ሁኔታ ላይ ነው። በሚያሳዝን ሁኔታ እየተራዘመ የመጣው የሰብአዊ ድጋፍ ፍላጎት፣ ግድያዎች፣ የሰብአዊ መብት ጥሰቶች፣ ጾታዊ ጥቃቶችና በየቦታው የሚፈጸሙ የተለያዩ ነገሮችን በተመለከተ እዚያ በሚንቀሳቀሱ አካላት ላይ ተጠያቂነት አለመኖር ነው ያሉት። በተለይ የሰብአዊ ድጋፍ እንቅስቃሴው ሊፋጠን እንደሚገባ ነው አምባሳደር ሬነር ያሳሰቡት። ሞር ኒድስ ቱ ቢ ዳን ኤንድ ኧርጀንትሊ። ከሦስት ወራት በኋላም ሰብአዊ ድጋፍ እጅግ ተጋላጭ ወደሆኑ አካባቢዎች በበቂ ሁኔታ ሲደርስ እያየን አይደለም። የኢትዮጵያም ሆኑ ዓለም አቀፍ የሰብአዊ እርዳታ ድርጅቶች በስቃይ ላይ ላሉ በሚሊዮን ለሚቆጠሩ ሰዎች ሰብአዊ ድጋፍ ማድረግ እንዲችሉ በአስቸኳይ ሙሉ ድል ሊሰጣቸው ይገባል ነው ያሉት አምባሳደር ሬነር በማብራሪያቸው። We continue to be troubled by the activities of Eritrean actors in the Tigray region, and we continue to call for an immediate halt to and independent investigations of all credible reports of atrocities, sexual violence, human rights violations of all kinds in Tigray and other places, such as Mateka. በትግራይ ክልል ያሉ የኤርትራ ወታደሮች እንቅስቃሴ እያሳሰበን ቀጥሏል። ይህ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከቱ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግም እንጠይቃለን ነው ያሉት። ዩናይትድ ስቴትስን ጨምሮ የተለያዩ ዓለም አቀፍ አካላት የኤርትራ ወታደሮች በትግራይ ክልል ስለመገኘታቸው የሚገልጿቸውን መረጃዎች የኢትዮጵያ ፌዴራል መንግስት ሲያስተባብል ቆይቷል። አምባሳደር ሬነር በማብራሪያቸው ከኢትዮጵያ መሪዎች ጋር ሰሞኑን ስላደረጓቸው ውይይቶችም አንስተዋል። So I had a wonderful, wonderful conversation with, with the President, who, who continues to inspire me enormously. Uh, she's just uh, such a, a thoughtful leader, such an inspiring leader, uh, and a, a genuine privilege for me to get to know her during my time here. And she's always been very generous with her time with me, uh, up to and including the wonderful conversation we had the other day. I also have enormous generosity from the Prime Minister in, in making himself available to me. And in fact, I, I've spoken with him within the past two weeks. በከፍተኛ ሁኔታ እያነቃቁኝ ከቀጠሉት ፕሬዝዳንቷ ጋር ድንቅ የሆነ ውይይት ነበረን። እሳቸው አርቆ አሳቢና የሚያነቃቁ መሪ ናቸው። እዚህ በቆየውባቸው ጊዜያት ላውቃቸው ስለቻልኩኝ ለእኔ እውነተኛ ክብር ነው፣ ሰሞኑን ያደረግነውን ድንቅ ውይይት ጨምሮ። ሁልጊዜም ጊዜያቸውን በመስጠት ለጋስ ነበሩ። ከጠቅላይ ሚኒስትሩ በኩልም ጊዜያቸውን በመስጠት በኩል ሰፊ ልግስና ተችሮኛል። በእርግጥ ከእሳቸው ጋር ባለፉት ሁለት ሳምንታት ተነጋግረናል። እንዴት ራስ ወዳድ ልሆን እንደምችል አላውቅም፣ ምክንያቱም እሳቸው ጊዜያቸው በጣም ውድ የሆነ የአገር ጠቅላይ ሚኒስትር ናቸው። ነገር ግን ከመሄዴ በፊት ከእርሳቸው ጋር ተጨማሪ ውይይት ቢኖረኝ ይወዳለሁ ነው ያሉት። በዛሬው ዕለት በአሜሪካ ኤምባሲ በተካሄደው ስነ ስርዓት አምባሳደር ሬይነር ከጋዜጠኞች ለተነሱላቸው ልዩ ልዩ ጥያቄዎችን ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በጋምቤላ ክልል በሚገኙ እስር ቤቶች ከባድ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ የሰብአዊ መብቶች ኮሚሽን አስታወቀ። በተቃዋሚ ፓርቲዎች ላይም እስርና እንግልትን ጨምሮ የአባላት ቤተሰቦችም ከመንግስት ስራ እስከ መታገድ የሚደርስ በደል እንደሚፈጸምባቸው ኮሚሽኑ መግለጹን መለስካቸው አምሃ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝሩ ቀጥሎ ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገው የጽሁፍ መግለጫ እንደሚያተተው በጋምቤላ ክልል የሰብአዊ መብቶች ጥበቃ አፋጣኝ ትኩረት ይሻል። ኮሚሽኑ ከታኅሳስ 12 እስከ ታኅሳስ 15 ቀን ድረስ በጋምቤላ ከተማና ባኛዋ ዞን አደረግኩ በሚለው ጉብኝት በተለያዩ እስር ቤቶች የሚገኙ ሰዎች አያያዝና ሰብአዊ መብቶች አጠባበቅ በአፋጣኝ ሊሻሻል የሚገባው ነው ብለዋል። የምርመራ ግኝቱን ሲያብራራም በጋምቤላ ከተማ ማረሚያ ቤት ከታህሳስ ወር መግቢያ ጀምሮ በእስር ላይ የሚገኙ ሁለት የ11ና የ12 ዓመት ሕፃናት ወንዶች እንዲሁም የ14 ዓመት ሕፃን ሴት በአፋጣኝ ከእስር እንዲለቀቁ አሳስቦ በተጠርጣሪዎቹ ሕፃናት ወንዶች ላይ ከፍተኛ ድብደባ ያደረሱ የጸጥታ አባላት ላይ ምርመራ በማካሄድ ተገቢው እርምጃ እንዲወሰድ ኮሚሽኑ እንደጠየቀ መግለጫው ያስረዳል። ይሁንና ይህ መግለጫ እስከወጣበት ድረስ ህፃናቱ በእስር ላይ እንዳሉም ገልጿል። ቪኦኤ የኮሚሽኑ ጥያቄ ለምን መልስ እንዳላገኘ ለኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ለዶክተር ዳንኤል በቃ ጥያቄ አቅርቦ ነበር። የክልሉ ኃላፊዎች ቀና ምላሽ ሰጥተው ነበረ። እነሱም ተስማምተው ነበረ። የተገቢ ያልሆነ ነገር ነው፣ ሊለቀቁ ይገባል፣ በአስቸኳይ እንዲለቀቁ እናደርጋለን፣ ጥቃቱን የፈጸሙት ሰዎችም እንዲጣራ እናደርጋለን ብለው አረጋግጠው እንድነበረ ነገር ግን እስካሁን ድረስ ቢያንስ እስከ ዛሬ ድረስ ይህ እንዳልተፈጸመ ተረድተናል። ስለዚህ ሊፈጸም የማይገባበት ምንም ምክንያት የለም። ማለትም ህጻናቱ አንደኛ መፈታት አለባቸው፣ ሁለተኛ አጥፊዎቹ መመርመርና ተጠያቂነት መረጋገጥ አለባቸው። ባለበት መከታተላችንን እንቀጥላለን እና በቶሎ ልባት ያገኛል ብዬ ተስፋ አድርጋለሁ። በጽሁፍ የተሰራቸው የኮሚሽኑ መግለጫ ህወሓትን በገንዘብና በተለያየ መንገድ ይረዳሉ፣ በክልሉ ውስጥ በህዝብ መካከል ግጭት የመቀስቀስ አላማ ይዘው ተንቀሳቅሰዋል በሚል ምክንያት ከጥቅምት ሀያ አምስት ቀን ጀምሮ ዘጠና ሰዎች በክልሉ ፖሊስ ቁጥጥር ስር እንደሚገኙ ገልጾ እስከ ዛሬ ድረስ ፍርድ ቤት እንዳልቀረቡ ይናገራል። ኮሚሽኑ ለክልሉ ኃላፊዎች ጉዳያቸው ወጥሮ እንዲጣራ እና በህግ መሰረትም የዋስ መብታቸው ተጠብቆ ጉዳያቸውን በውጭ ሆነው እንዲከታተሉ ምክረ ሀሳብ መስጠቱን መግለጫው ያስረዳል። ይህም ተግባራዊ አልተደረገም። ምን ማድረግ አስባቸዋል ላልኳቸው ዶክተር ዳንኤልን ይህም ደግሞ ሌላው አሳሳቢ ጉዳይ ነው። በአጠቃላይ ዘጠና ያህል ሰዎች በአብዛኛው የትግራይ ተወላጅ የሆኑ ሰዎች ናቸው። ለህወሓት ድጋፍ ሰጥታቸዋል በአካባቢው ሰላም እንዲጠፋ እስከሳት አደርጋላችሁ በሚል ጥርጣሬ የታሰሩ ሰዎች መሆናቸውን የአካባቢው ኃላፊዎች ይናገራሉ። ነገር ግን እኛ እንደተመለከትነው አንደኛ በአብዛኛዎቹ ሰዎች ፍርድ ቤት አልቀረቡም ነበረ። በጣም የተወሰኑ ሰዎች እኛ ጉብኝት ለማድረግ ወደ አካባቢው ልክ እንደደረሰን የተወሰኑት ወደ ፍርድ ቤት ቀርበው እንደነበረ ተረድተናል። ግን አብዛኛዎቹ ሰዎች ፍርድ ቤት ሳይቀርቡ የታሰሩ ናቸው። ምናልባት ሁሉም ሊባል በሚችል ደረጃ ደግሞ ምንም አይነት በፌዴራል ፖሊስም ሆነ በክልሉ ፖሊስ የተጀመረ የወንጀል ምርመራ ለመኖሩን ተመልክተናል። ይሄ በጣም አሳሳቢ ነው እና ቢያንስ የተጀመረ የወንጀል ምርመራ ቢኖር እንኳን ለነገሩ ታማኒነት ትንሽ መስጠት ይቻል ነበረ። ይህን ያህል ጊዜ ምንም አይነት ምርመራ ሳይጀመር ሰዎች በእንደዚህ አይነት መልክ ታስረው መቆየታቸው ይህም ሌላ አሳሳቢ ከፍተኛ የሰብአዊ መብት ጥሰት ስለሆነ ቢያንስ ለዋስትና መብታቸው ሊጠበቅ ይገባል። ስለዚህ ይህንንም መፈጸም ይገባዋል። የማይፈጸምበት ምክንያት የለም። ስለዚህ መከታተላችንን እንቀጥላለን፣ ግን ጉዳዩ እንዲታወቅ በሪፖርታችን ገልጸነዋል። የኮሚሽኑ መግለጫ እንደሚያሳየው በክልሉ ይንቀሳቀሳሉ የሚባሉ ተቃዋሚ የፖለቲካ ፓርቲዎች ይፈጸምባቸዋል የተባለው በደልም ብዙ ነው። ፓርቲዎቹ በክልሉ የተለያዩ ስፍራዎች ተንቀሳቅሰው ለደጋፊዎቻቸው ቅስቀሳ ለማድረግ ወይም የፓርቲያቸውን ዓላማ ለማስረዳት እንግልት እንደሚደርስባቸው፣ በአንዳንድ አባሎቻቸው ላይ ዛቻና ማስፈራራት እንደሚያጋጥማቸው እንደተገለጸለት ኮሚሽኑ በጽሑፍ መግለጫ ያስረዳል። በተጨማሪም አንድ ስሙን ያልገለጸው ፓርቲ በተለያየ ወቅት ሠላሳ አምስት አባላቱ በተለያዩ የክልሉ ከተሞች ለእስር እንደተዳረጉበት መግለጹን የኮሚሽኑ መግለጫ ያበራል። የተቃዋሚ ፖለቲካ ፓርቲ አባላት ቤተሰብ በመሆናቸው ከመንግሥት ሥራ የታገዱና ያለፈቃዳቸው ለብልጽግና ፓርቲ የመዋጮ ክፍያ ከደሞዛቸው የተቆረጠባቸው ሰዎች መኖራቸው የተገለጸለት መሆኑን ኮሚሽኑ በዚህ መግለጫው ይፋ አድርጓል። ይህንን ነባር ነው የሚባል የገዢ ፓርቲ ክፉ ልማድ መነሻው ወይንም ምክንያቱ ምን እንደሆነ፣ ምን ማድረግስ ይበጃል የሚል ጥያቄ ቪኦኤ ለዶክተር ዳንኤል አቅርቦ ነበረ። እንግዲህ መለስካቸው፣ ያው እንደምትረዳው አድማጮች የሚረዱታል ብዬ እንደማስበው የኢትዮጵያ ውስብስብ የሰብአዊ መብት ቀውስና ችግር አንዱ መገለጫው ይሄ ነው። ብዙ የሰብአዊ መብት ችግሮች አሉ። ሊወሰድ የሚገባው እርምጃ ይታወቃል። ነገር ግን በሚፈለገው መጠን እርምጃ ሲወሰድ እና አናይም በሌላ በኩል ግን በተወሰነ መጠን ደግሞ የሚያበረታታው ደግሞ አሁን አዲስ በተፈጠረው የፖለቲካ ምዕራፍ ትንሽ አበረታች እርምጃዎች አሉ በፌዴራል መንግስትም በክልል መንግስትም ሰብአዊ መብትን ለማክበር እና ተፈጽሞ ሲገኝም ለማስተካከል ፈቃደኛነትና ጥረት ሲደረግ ስለዚህ ችግሩ ውስብስብ ነው። ከፖለቲካ ቀውስ ጋር ይያያዛል። ከክልሎች የመፈጸምና የማስፈጸም አቅም ጋር ይያያዛል፣ ይወሳሰባል ነገር ግን የግድ እልባት እያገኘ መሄድ ያለበት ነገር ስለሆነ ተቋም መኖሩ እንደ ኢትዮጵያ ሰብአዊ መብት ኮሚሽን ማለት ነው መኖሩ አስፈላጊነቱ፣ እንደዚህ አይነት ችግሮች ሁልጊዜም ሳይታወቁ ተሸፍነው እንዳይቀሩ ይታወቅ ማድረግና መፍትሄ እንዲገኝላቸው ደግሞ ክትትል ማድረግ ነው። ስለዚህ እኛም ይህንን ክትትል ማድረጋችንን እንቀጥላለን፣ ምክረ ሀሳብ እንሰጣለን። ሌሎችም ጉዳዩ የሚመለከታቸው የፌዴራልም የክልል መንግስት አካላትም ግን በኩላቸው ተገቢውን ጥረት ማድረግ መቻል አለባቸውና እየተሻሻለ ይሄዳል ብዬ ተስፋ አደርጋለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከክልሉ ከፍተኛ ኃላፊዎች ጋር በተወያየበት ወቅት ኃላፊዎቹ ለሰብአዊ መብቶች አያያዝ መሻሻል በጎ ምላሽ ሰጥተው በተለይም የገዢ ፓርቲ አባል ካልሆኑ የመንግስት ሠራተኞች ላይ ሲሰበሰብ የነበረው የፓርቲ አባልነት ክፍያን በተመለከተ አስፈላጊው የእርማት እርምጃ እንደተወሰደ እንደተገለጸለት ኮሚሽኑ አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢፌዴሪ የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ከተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመሆን በትግራይ የሚገኙ የኤርትራ ስደተኞችን ጎብኝተዋል። ስደተኞቹ በካምፕ ውስጥ ያለው ትምህርት መቋረጡና አንዳንድ የምሽት ላይ ሽፍቶች እየመጡ ያላቸውን እንደሚዘርፏቸው መናገራቸውን የዩኤንኤችሲአር ተወካይ ሚስተር ክሪስ ሜልዘር ለቪኦኤ ገልጸዋል። ስደተኞችን እያፈኑ ወደ ኤርትራ እየወሰዷቸው ነው የሚለውን ክስ ግን በወሬ ደረጃ ብንሰማም ከስደተኞቹ ማረጋገጫ አላገኘንም ብለዋል። የኢትዮጵያ መንግስት በበኩሉ በሀገሪቱ ከሚገኙ አንድ ሚሊዮን ገደማ ስደተኞች መካከል ችግር ያጋጠማቸው ኢምንት እንደሆኑ ገልጾ ለእነሱም መሰረታዊ ፍላጎታቸውን እያሟላን ነው ብሏል። አዲስ ቸኮል ዝርዝር ዘገባ አለው። የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ዳይሬክተር አቶ ተስፋን ጎበዛይ እና የተባበሩት መንግስታት የስደተኞች ጉዳይ ድርጅት የዩነችሳር የኢትዮጵያ ተወካይ አን አለን ኢንኮንትር ማይ አይኒ ና አዲ ሃሩሽ በተባሉ የኤርትራውያን ስደተኛ መጠለያ ተገኝተው ጉብኝት አድርገዋል። የጉብኝቱ ዓላማ በሰሜን ኢትዮጵያ የተከሰተውን ግጭት ተከትሎ መስተጓጎል አጋጥሞት የነበረውንና አሁን አቅርቦት የጀመረውን አገልግሎት ለመቃኘት መሆኑን የስደተኞች ና ከስደተኞች ተመላሽ ጉዳይ ኮሚሽን በፌስቡክ ገጹ ባወጣው መግለጫ አስታውቋል። አመራሮቹ በጉብኝታቸው ከአዲ ሃሩሽ የስደተኛ ተወካዮች ጋር ውይይት ማድረጋቸው ተገልጿል። በውይይቱ ስለተነሱ ሀሳቦች ና አስቀድሞ የመገናኛ ብዙሃን ስደተኞቹን በተመለከተ የዘግቧቸው ስለነበሩ ሀሳቦች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ድርጅት የንች ሳርን በመወከል ለቪኦኤ መረጃ የሰጡት ሚስተር ክሪስ መልዘር የጎበኛቸው ስደተኞች ከአሁን በኋላ እንደማይራቡ ማረጋገጣቸውን ና ሆኖም አሁንም ወደ ሰሜን ያሉ የሽመልባ ና ህጻት ስደተኞች ካምፖች ግን ሊጎበኙ አለመቻላቸውን እንደ ስጋት አንስተዋል። አሁን ሁኔታው ጥሩ ነው ማለት ይቻላል። ምክንያቱም ለሁለት ወር ገደማ ምንም አይነት ድጋፍ እያገኙ አልነበረ። አጋራችን የዓለም ምግብ ፕሮግራም በታህሳስ ወር ላይ የምግብ ራሽን ድጋፍ አድርጎላቸው ነበር። አሁን ለሁለተኛ ጊዜ የምግብ ድጋፍ ተደርጎላቸዋል። ከእንግዲህ አይራቡም ማለት ነው። ሆኖም ሌሎች ችግሮች አሉባቸው። የንጹህ መጠጥ ውሃ አቅርቦትና ሌሎች ትምህርት ቤት እና ክሊኒክን የመሰሉ አገልግሎት ሰጪ ተቋማት መዘጋታቸው ችግር ነው። ወደ ሰሜን በሚገኙት በቀሪዎቹ ሁለት የስደተኞች ካምፕ ግን የሽመልባና ህጻጽን ማለታቸው ነው። የከፋ ችግር እንዳለ ነው የሚደርሱ መረጃዎች የሚያመላክቱት። የመገናኛ ብዙኃን ስደተኞች እየታፈኑ ወደ ኤርትራ ስለመወሰዳቸው አስቀድሞ የዘገቡ ሲሆን ሚስተር ክሪስ መልዘርም ስለ ጉዳዩ መስማታቸውን ነገር ግን ይህንኑ ማረጋገጥ አለመቻላቸውን ነው ለቪዮ የገለጹት። እንደርሳቸው አባባል ይህ ተፈጽሞ ከሆነ ግን የዓለም አቀፍ ሕግን የሚጥስ ድርጊት ነው ብለዋል። አብዛኞቹ ስደተኞች ከካምፕ ወጥተዋል የሚለውን የመገናኛ ብዙኃን ዘገባ በተመለከተም እነርሱ ሊጎበኙ ባልቻሏቸው የሸመልባና ሕጻጽ ስደተኞች ካምፕ ተፈጽሞ ሊሆን ይችል ይሆናል ብለዋል። የጥርጣሬያቸው መነሻ ደግሞ የተወሰኑ የነኝ ስደተኛ ካምፕ ነዋሪዎች ወደ ደቡቦቹ የማይ አይኔና አዲ ስደተኞች ካምፕ መምጣታቸውን እንዲሁም በሽሬ ከተማና በአካባቢው በአስቸጋሪ ሁኔታ ውስጥ የሚገኙ ስደተኞች ማየታቸውን በአስረጅነት ጠቅሰዋል። ይሁንና እነሱ በጎበኛቸው ሁለቱ የስደተኛ ጣቢያዎች ይህ ችግር አለመኖሩን የገለጹት ስደተኞቹ ትምህርትና ሕክምናን ከመሰሉ መሰረታዊ አገልግሎቶች መቋረጥ ባሻገር በሌሊት እየመጡ ንብረታቸውን የሚዘርፏቸው አንዳንድ ታጣቂዎች መኖራቸውን ጠቅሰው የአካባቢው ጠናከር እንዲጠናክር መጠየቃቸውን ሚስተር ክሪስ አስታውቀዋል። ሚስተር ክሪስ አክለውም ሁለቱን የሽመልባና ህጻጽ ካምፕ የሚገኙ ስደተኞችን ለማግኘት ጥረት እንደሚያደርጉና የኢትዮጵያ መንግስት ስደተኞችና ከስደት ተመላሾች ጉዳይ ኮሚሽንም ለጉዳዩ ትኩረት ሰጥቶታል ብለው እንደሚያምኑ ገልጸዋል። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኮሚሽን የህዝብ ግንኙነት ኃላፊ አቶ በአካል ንጉሴ በበኩላቸው በወቅቱ ስደተኞች ያነሷቸው አብዛኞቹ ጥያቄዎችም ሌሎች ስደተኞችም የሚያነሷቸው ጥያቄዎች ናቸው ብለዋል። አዲ ሃሩሽና ማይዓይኒ የሚገኙት ካምፖች እየተሰጠ ነው። የፉድ ዲስትሪቢሽን እና የቨንቱ ዳይተምስ እስካሁን ሁለተኛ ወሩ ነው ከተጀመረ። አሁን የጃንዋሪ ነው እየተሰጠ ነው። ከዚህ በፊትም ያለው ሞር እንደ ተሰጥቷል። እንግዲህ ሙሉ ሰርቪስ እየተሰጠ ነው። ኤንጂኦስ፣ ይሄ አይፒ የምንላቸው ሰርቪስ ድርጅቶችም ወደ ካምፖቹ እየገቡ ነው። ያለው ነገር ይሄ ነው እንግዲህ ምን ምን ጥያቄዎችን ጠይቁ፣ ምን ምን ችግር አለብን አሉ እነሱ ስደተኞቹ። በማንኛውም ሁኔታ ስደተኞች የሚያነሱት ሰርቪስ በዓለም አቀፉ ስታንዳርድ ልክ ይሰጠን ነው። በኢትዮጵያ ለስደተኞች አገልግሎት የምትሰጠው ከዓለም አቀፉ ማህበረሰብ በሚቀርብላት እርዳታ ልክ ነው። ነገር ግን የማልደብቅህ የአቅርቦቶች ስንነቶች አሉ። ከአመት አመት ድጋፎች እየቀመሱ የሚሄድ ነገር፣ የበጀት እጥረት ያጋጥማል። ግን ዞሮ ዞሮ ለላይፍ ሴቪንግ የሚመጣ ማንኛውም ነገር ለስደተኛ ሊደርስ ይደረጋል። ከዛ ውጭ ስደተኞች አብዛኛው የሚጠይቁት ወደ ሶስተኛ ሀገር የመዛወር ጉዳይ ነው። ኢትዮጵያ በሀገሪቱ በአጠቃላይ ሀያ ስድስት የስደተኛ ካምፖች ውስጥ ከዘጠኝ መቶ ሺህ በላይ ስደተኞች መኖራቸውን የገለጹት አቶ በአካል ችግር የደረሰባቸው የሚባሉት ከጠቅላላው ይመንት ናቸው ብለዋል። ለእነርሱ የሚቀርቡ አገልግሎቶችም የሚመለከታቸው አገልግሎት ሰጪዎች እንዲገቡ በመጋበዝ እንዲጠናከሩ እንደሚደረግ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የዓለም የጤና ድርጅት በሰሜን ኢትዮጵያ ትግራይ ክልል ውስጥ በፌዴራል መንግስትና በህወሓት መካከል በተካሄደው ግጭት ሳቢያ የተቋረጠው የጤና አገልግሎት አደገኛ ወደሆኑ ተላላፊ በሽታዎች መስፋፋት ሊያመራ እንደሚችል አስጠንቅቋል። የቪኦኤ ዘጋቢ ሊሳ ሽላይን ከጀኔቫ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ካለፈው ህዳር ጀምሮ በትግራይ ክልል በፌዴራሉ መንግስትና በህወት መካከል የተካሄደው ግጭት በአካባቢው የነበረውን የሰብአዊ አገልግሎት መስጫ መስመሮች እንዲቋረጥ አድርጓል። የተባበሩት መንግስታት ድርጅት እንደሚገምተው አራት ነጥብ አምስት ሚሊየን የሚሆን ህዝብ እርዳታ የሚፈልግ ሲሆን ከዚህ ውስጥ ከፊሎቹ ህፃናት ናቸው። አካባቢውን በቅርቡ የጎበኙት የዓለም ጤና ድርጅት ባለስልጣናት እንደተናገሩት በርካቶቹ ሆስፒታሎችና ክሊኒኮች የሚሰሩት በከፊል ነው። የጤና ተቋማት ሰራተኞች በሙሉ ለቀው የሄዱ ሲሆን መሰረታዊ የጤና አገልግሎትም ተቋርጧል። የዓለም የጤና ድርጅት የአስቸኳይ ጤና ጉዳዮች ኃላፊ ተሬሳ ዘካሪያ መሰረታዊ የጤና አገልግሎቶች መቋረጥ በህዝቡ ላይ በተለይም ህፃናት ላይ ከፍተኛ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። ሪ With disruption to routine vaccination, this number may increase significantly in the near future. እንደ አውሮፓውያን አቆጣጠር ካለፈው ጥር 2020 እስከ ህዳር ወር ባለው ጊዜ ውስጥ ከ400 በላይ ህጻናት ላይ የኩፍኝ በሽታ ተከስቷል። መደበኛው የክትባት መርሃ ግብር በመቋረጡም ይህ ቁጥር በአጭር ጊዜ ውስጥ በከፍተኛ ሁኔታ ሊጨምር ይችላል። የወባ በሽታም እንደዚሁ ከ9000 በላይ ህጻናትን ለህመም ዳርጓል። ይህ ከተመጣጠነ የምግብ እጥረት ጋር ሲደመር በህጻናት ላይ የሚደርሰው የወባ በሽታ ሞት እስከ ሶስት እጥፍ ሊያድግ ይችላል። የዓለም የጤና ድርጅት እንዳስታወቀው ከሆነ በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላው ሀገሪቱ ካለው አማካኝ ከፍ ያለ ነው። የዓለም ጤና ድርጅት እንደሚለው በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላ አገሪቱ ካለው አማካይ ከፍ ያለ ነው። እስካለፈው ኅዳር ድረስ ከ6700 የኮቪድ-19 ተጋላጮች ውስጥ የ47 ሰዎች ሕይወት ማለፉ ተዘግቧል። ለኮቪድ-19 የሚሰጠው ምላሽ መጀመሪያውንም ተዘግቶ ስለነበር እንደገና ለማንቀሳቀስም ሂደቱ አስጋሚ መሆኑን ዘካሪያ ተናግረዋል። በዚህ የተነሳም ከባድ አደጋ የተደቀነ መሆኑንም ተናግረዋል። ዘካሪያ የሪፈረል ሆስፒታሎችን በጠና የታመሙ በሽተኞችን መቀበል እንደማይችሉ ገልጸዋል። ይህ የጤና አገልግሎት መስጫ ተቋማቱ በአስቸኳይ ስራ ካልጀመሩ በመከላከል ሊድኑ የሚችሉትም ሆነ ሞትን የሚያስከትሉ የበሽታ አይነቶች በከፍተኛ ደረጃ ሊጨምሩ እንደሚችሉ አስጠንቅቀዋል። ቀደም ሲሉ ከነበሩት አብዛኞቹ የወረርሽኝ ታሪኮችና ልምድ እንደምንገነዘበው ከሆነ አብዛኞቹ የበሽታ መከላከል እንቅስቃሴዎች ሲቋረጡ በከፍተኛ ሁኔታ ሊስፋፉ የሚችሉ በሽታዎች መኖራቸውን ነው። ከእነዚህ ውስጥም የኮቪድ-19፣ ኮሌራ ወባ፣ ቢጫ ወባ ና እንዲሁም በልማድ የማጅራት ገትር የሚባለው በሽታ ይገኙበታል። ሌሎች በሽታዎችም ክትትል አይደረግላቸውም። ይሁን እንጂ የበሽታዎችን አዝማሚያ በትክክል መከታተል በማይቻልበት ሁኔታ የወረርሽኙን መጠን መለካት የምንችልበት መንገድ የለም። ስለሆነም የእውር ድንብራችንን እየተጓዘን ነው። የዓለም ጤና ድርጅት ከሌሎች ድጋፍ ሰጪ ድርጅቶች ጋር በመሆን መድኃኒት እና ለጤና ተቋማት የሚሆኑ ተጨማሪ አቅርቦቶችን ወደ ትግራይ ለመላክ መቻሉን ገልጿል። ይህ በቂ ባለመሆኑም ተጨማሪ ስራዎች መሰራት እንዳለባቸው አስታውቋል። በክልሉ ይበልጥ መንቀሳቀስ የሚችልበትን መንገድና ከዓለም አቀፍ ለጋሽ ድርጅቶችም ተጨማሪ የገንዘብ እርዳታ ጠይቋል። እስከ ዛሬ ድረስ በክልሉ የሰብአዊ አገልግሎት ለማዳረስ ከሚያስፈልገው የ98 ሚሊዮን ዶላር ውስጥ ያገኘው ከግማሽ ያነሰ መሆኑንም አስታውቋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ፕሬዚደንት ባይደን የመጀመሪያውን ሙሉ ሳምንት የሥራ ጊዜያቸውን በሚጀምሩበት በያዝነው ሳምንት ዩናይትድ ስቴትስን የገጠሟትን በርካታ ፈተናዎች ይጋፈጣሉ። ከእነኚህም ውስጥ ዋና ዋናዎቹ የሀገሪቱን የኮሮና ቫይረስ የክትባት ዘመቻ በሀገር አቀፍ ደረጃ ማጠናከር እና በመጪው የካቲት ወር በዩናይትድ ስቴትስ የተወካዮች ምክር ቤት በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የሚያካሂደውን ክስ ሂደት ይመለከታል። የአሜሪካ ድምፅ ዘጋቢ ሚሸል ኩን ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። የቀድሞ ፕሬዝዳንት ዶናልድ ትራምፕ በስልጣን ላይ በነበሩበት ወቅት ከሕግ ውጭ የሆነ ድርጊት ፈጽመዋል ሲል የዩናይትድ ስቴትስ ተወካዮች ምክር ቤት ያጸደቀው ውሳኔ ዛሬ ወደ እንደራሴዎች ምክር ቤት አምርቷል። በነገ ዕለት ደግሞ የምክር ቤቱ አባላት በሁለት ሳምንታት ጊዜ ውስጥ መታየት ለሚጀምረው ሂደት ጉዳዩን እንደሚያይጀማ ወይም ለዳኝነት እንደሚሰየም አካል ቃለ መሐላ ላይ ይፈጽማሉ። ፕሬዚዳንት ትራምፕ ከታህሳስ ሀያ ስምንቱ አመጸኞች በምክር ቤቱ ላይ ካደረሱት ጥቃትና ከፈጠሩት ሁከት በፊት የተናገሩትንና እንዲሁም ፕሬዚዳንቱ በሐሰት ተጭበርብረዋል ያሉትን የጥቅምት ሀያ አራቱን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስመልክቶ በሀገሪቱ የታየው ብርቱ ክፍፍል አሁንም እንደተንሰራፋ ነው። የትራምፕ የምርጫ ዘመቻና አጋሮቻቸው ቁጥሩ የበዛ ክስ ያቅርቡ እንጂ አንዱም በህግ ዓይን ተቀባይነት አግኝቶ አሸናፊ አላደረጋቸውም። በምክር ቤቱ ከሪፐብሊካን ወገን የሆኑት የኬንታኪ ክፍለ ግዛቱ ሴናተር ራንፖል ግን ያን የቀደመ ፕሬዚዳንታዊ ምርጫ አስመልክቶ ተጨማሪ ምርመራ አሁንም መካሄድ አለበት ነው የሚሉት። የማጭበርበር ስራ መፈጸሙንና በህገ ወጥ መንገድ የምርጫ ህጎች መቀየራቸውን የሚያሳዩ በርካታ ማስረጃዎች አሉ ብዬ አምናለሁ። በመሆኑም በደንቡ መመርመር ያለበት ይመስለኛል። በሌላ በኩል የፕሬዚዳንት ትራምፕ ጉዳይ በእንደራሴዎች የሚታይበት ሂደት የመጣው አዲሱ የባይደን አስተዳደር ከምክር ቤቶቹ ጋር በመተባበር በርካታ አጣዳፊ ትኩረት የሚሹ ጉዳዮችን እውን ለማድረግ በሚፈልግበት ጊዜ ነው። ከዚህም ተያይዘው ይህ ጥረት ብዙ ሕዝብ እያለቀበት ባለው ወረርሽኝ መካከል በርካታ ስራዎችን በአንዴ ለማከናወን አላስፈላጊ ውጥረት ውስጥ መግባት ወይም አደናቃፊ ስራ መጨመር ይሆን? የቀድሞ ፕሬዚዳንታዊ ተፎካካሪ እና የሚኒሶታ ክፍለ ግዛቷ ሴናተር ኤሚ ክሎባቸር ግን የለም ሁሉንም ማድረግ ይቻላል ይላሉ። and just as the American people are doing. በጽኑ አምናለሁ አገሪቱ ከገጠሟት ብርቱ ፈተናዎች አንዱ የኮሮና ቫይረስን ወረርሽኝ ለመዋጋት የተጀመረውን የክትባት ዘመቻ ማጠናከርና በብቃትም ማቀላጠፍ የሚጠይቀው ስራ ነው። ባይደን በመጀመሪያዎቹ የስልጣናቸው መቶ ቀናት ውስጥ አንድ መቶ ሚሊዮን ሰዎችን ለመከተብ ቃል ገብተዋል። አንዳንዶች ታዲያ ያ አሃዝ አነስተኛ ነው ይላሉ። ዩናይትድ ስቴትስ በአሁኑ ወቅት ለቫይረሱ በተጋለጡ ሰዎች ቁጥር የ25 ሚሊዮኑን እርከን ያለፈች ሲሆን ወረርሽኙን የሚመለከቱ መረጃዎችን በሚያደራጀው የጃን ሆፕኪንስ ዩኒቨርሲቲ ጥናት መሰረትም በዩናይትድ ስቴትስ ከ418 ሺህ በላይ ሰዎች ለህልፈት ተዳርገዋል። በአንጻሩ ባይደን ባለፈው ሳምንት የኮቪድ-19ን ዘመቻ የሚመለከቱ በርካታ ፕሬዚዳንታዊ ማዘዣዎችን አሳልፈዋል። ከነኚህም አንዱ የወረርሽኙን የጥድፊያ መዛመት ለመቋቋም የታለመው እና ማንኛውም ሰው በፌዴራል ሕንፃዎችና ቅጥር ግቢዎች በሚንቀሳቀስበት ወቅት የአፍና የአፍንጫ መሸፈኛ ጭንብሎችን የግድ እንዲያደርግ የሚያዘው ሕግ ሲሆን በተመሳሳይም አንድ ሰው የአውሮፕላን ጉዞ በሚያደርግበትም ሆነ ወደ አውሮፕላን ጣቢያዎች በሚመጣበት ጊዜ ይኸው በተግባር መፈጸሙን የሚያጸና ነው። የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አበቃ። የተከበራቸው አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ሐኪሙን ይጠይቁ ፕሮግራማችን ይቀርባል። ሐኪሙን ይጠይቁ ለምሽቱ በኢትዮጵያ የኮሮና ቫይረስን መዛመት ለመከላከል አስፈላጊ የሆኑት ጥንቃቄዎች መጓደል ሊያስከትል የሚችለው አደጋ የደቀነው ስጋት አስመልክቶ ባለፈው ሳምንት የተጀመረ ቅንብር ተከታይ ነው ይዞ የቀረበው ትንታኔውን የሚያቀርቡት ዶክተር አሰፋ መኮንን ዴጃው እዚህ በዩናይትድ ስቴትስ የውስጥ ደዌ የሕክምና ማዕከል የሳንባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት እና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ይሄ ራሱን የለወጠ የቫይረስ ዝርያ አሁን አሳሳቢነቱ ከፍ እያለ ነው። በእንግሊዝ ሀገር ታየ፣ በደቡብ አፍሪቃ ታየ፣ አሁን በዩናይት ስቴትስ በርካታ ግዛቶች ውስጥ እየታየ ነው። እየተመለከትኳቸው አንዳንድ መረጃዎች፣ ፈጥኖ የሚዛመት አሳሳቢነቱን ከፍ ያደርገዋል፣ ቀድሞ ከነበረው። በአንጻሩ ደግሞ የዛሬ አመት በርና ቤታችንን ዘግተን አብዛኞቻችን ስራችንን ከቤታችን ልንሰራ ስንወስን ስንገደድ ገና እየጀመረ ነው። ለቫይረሱ የተጋለጡ ሰዎች ቁጥር በሺዎች እየቆጠርን ይበልጥም እያሳሰብን በሚሄዱ ነው። በጊዜው ምናልባት ያላወቅናቸው ነገሮች ዛሬ እንደ መላም ትምህርትም በእያንዳንዱ ጥቃቅን ነገር ውስጥም ትምህርት አለና ብዙ ተምረን ሊሆን ይችላል። ነገር ግን ዛሬ ሕይወታቸውን ያጡ ሰዎች ቁጥር በሚሊዮኖች በዓለም ደረጃ እየተቆጠረ ባለበት እንዲህ ያለ ደግሞ ራሱን የለወጠ የቫይረስ ዝርያ መከሰት የቱን ያህል አሳሳቢ ያደርገዋል? ምን ማለትስ ነው? ይህ አይነቱን የለወጠ ወይም ራሱን የለወጠ የቫይረስ ዝርያ? ይህን አይነቱ ዝርያ ደግሞ ኢትዮጵያ ውስጥ ቢስፋፋ አሁን ካለውም የተለየ የበለጠ ላይ ያሳስበን የሚገባ ይሆን? አዎ፣ እንግዲህ ምንድን ነው የቫይረሶች እንደተባለው ጸባያቸውን ይቀያይራሉ። በተለይ ደግሞ ከሰው ሰው ኢንፌክሽን የሚፈጥሩ ነገሮች በፍጥነት እየተራቦ በሄደው ቁጥር ራሳቸውን ይቀያይራሉ። ይሄ ቫይረስ አሁን የቀየረው ካሉት ጸባዮች የሚያደረገው ምንድን ነው አንድ ሰው ይዞት በፊት ሊያሲዝ የሚችለው ሰው ቁጥር ጨምሯል አሁን ከሰው ሰው የመዝለል እድሉ ከፍ ብሏል እና ከሶስት በላይ ከፍ ብሏል። ነገር ግን የበሽታው መጠን የሚመጣውስ በሽታ አስከፊ ሆኗዋለ የሚለው እሱ ብዙ አልተቀየረም ነገር ግን አንድ ሰው በሶስት ጥፍ ማስተላለፍ ከቻለ ስለዚህ ብዙ ሰዎች የሚያዙት ማለት ነው ከዛ ውስጥ ጉዳት ሊደርስበት የሚችለውም ሰው መጠን ከፍ ይላል ስለዚህ አሁን ባለንበት ሁኔታ አፍሪካ ውስጥ ሳውዝ አፍሪካ ጀመረ እዚህ እንግሊዝ ጀመረ ሁሉን ዓለም አገር ማዳረሱ በአጭር ጊዜ ውስጥ ማዳረሱ ምንም የማይቀር ነው ምክንያቱም ካለፈው ቫይረስ በበለጠ ሁኔታ መዝለል የሚችል ቫይረስ ነው ከሰው ሰው ስለዚህ እኛ አገር ላይ የምናየው የሰው ቁጥር ብዛት ስለሚጨምር አንድ ሚሊዮኖች ከሚታመሙ ሶስት ሚሊዮኖች ሲታመሙ ብዙ ጉዳት ይደርሳል። ስለዚህ ጥንቃቄው በጣም ከፍ ማለት ያለበት አሁን መተላለፉን ከፍ ስላረገ ቁጥሩ ባንዴ ሊዘል ስለሚችል ለዚህ ነው ወደ ኋላ ብሎ ማሰብ ያለብን። መጀመሪያ አካባቢ እንደነበረው እንግዲህ መጀመሪያ አዲስ ወረርሽኝ ነው ድንጋጤ ያለ በጤና ባለሙያውም ቢሆን በህዝቡም ስለዚህ የተደረጉት ሜጀሮች አንዳንዶቹ ትንሽ ኤክስትሪም ሆነው ሊሆን ይችላል፣ ግን ተገቢ ነበሩ በዛን ጊዜ። አሁን ደግሞ የኢኮኖሚክ ጉዳትም አለ። ስለዚህ ባላንስ መጠበቅ አለብን። ሰው መብላትም አለበት፣ ስራ መስራትም አለበት። ሁለቱንም ግን ማስኬድ ይቻላል። የኛ አገር አይነት አሁን አይነት ምንም ነገር እንዳልተፈጠረ ሰው ምንም ነገር እንደሌለ ነው። ማስክ አረግም ራሱን አይጠብቅም። ተገቢ አይደለም ይሄ ዋጋ ያስከፍላል። ለሚቀጥሉት ሰባትም ስምንት ወራትም ቢሆን ክትባት እስኪደርስ ድረስ ለምን መከላከል በምንችለው በሽታ ለምን ሰው ይጠፋል ህይወቱ? እና ይህን ማስተዋል ያስፈልጋል። ዶክተር አሰፋ እንግዲህ እየግራቀኝን እያየን ነው፣ እየተወያየን ያለ ነው። በአንድ በኩል የሚያሳስበውን በሌላው ደግሞ ተስፋም የሚሰጠውን በኢትዮጵያ ጉዳይ ደግሞ እየተለየ የሚባሉትንም እያየን ነው እና አንዱን ተስፋ የሚሰጥ ነገር ቀደም ብለው የጠቀሱትን የክትባቱን ተስፋ ሰጭነት ሶስት ክትባቶች በአሁኑ ሰዓት በስራ ላይ ውለዋል። በጣም በርካታ ክትባቶች በሙከራ ላይ ናቸው። የበለጠ እድልም ሊኖር ይችላል። ለአፍሪቃ የሚላክ የክትባቱን ተስፋ እየተቃረበ ነው። በምን አይነት መንገድ ሀገሮች በራሳቸውም፣ አለም አቀፍ ደረጃ በሚዘጋጁትም ዘዴዎች እንዲዳረስ ይደረጋል። አሁንም እያነጋገረ ያለ ነገር ነው። ነገር ግን እስካሁን ባዩት በክትባቱ እግረ መንገዱን የክትባቱንም ጠቀሜታ አንዳንዶች ያልተጨበጡ መሰረት የሌላቸው ስለ ክትባቱ የሚነገሩ የሀሰት መረጃዎች አሉ። በእርግጥ ደግሞ ሳይንሱ እስከዛሬ በተደረገው ምርመራ የሚታወቁ በእርግጥ ሰዎች ሊያውቁ የሚገባቸው አሳሳቢ ነገሮች ደግሞ ካሉ በአንጻሩ ማወቅ እንዲቻል እርስዎ በሚሰሩበት የጤና ተቋም ክትባቱ ሊሰጥ የሚችልበትን ሁኔታ ገና በሰዎች ላይ የሚደረገው ሙከራ ታካሄዱም ነበረ። በዛ ሰዓትም ማነጋግር ይወጣለው እና ምንድን ነው እስካሁን ባሉት በእነኝህ ሶስት ክትባቶች ያዩ ሁለቱ ክትባቶች በተግባር በዩናይት ስቴትስ ውስጥ እየተሰጡ ናቸው። ሌሎች አካባቢዎችም እየተሰጡ ነው። ምን ታዝበዋል? እንግዲህ አንድ ነገር ሰው መረዳት ያለበት በአለማችን ውስጥ የሰው ልጅን ጤና ከጠበቁ ነገሮች ውስጥ አንደኛው ክትባት ነው። ምናልባትም ሁሉን የሕክምና ዘርፍ ወደ ጎን አድርገን ብናይ በክትባት የዳነው የሰው ልጅ ቁጥር ያመዝናል። ክትባት ከዚህ በፊት በዓለም አስጨናቂ የሆኑ ወረርሽኞችን በሙሉ የተቆጣጠርንባቸው ናቸው። ፈንጣጣን፣ ፖሊዮን እነዚህ ትልልቅ ዓለምን ያስጨነቁ በሽታዎች። ስለዚህ አዲስ ነገር አይደለም። ሁለተኛ ይሄ ኮቪድ ክትባት በሚጀመርበት ጊዜ ሰው ማወቅ ያለበት አንዱ ድንጋጤ ፍጥነቱ ነው። ለፍጥነቱ ምክንያቶች ነበሩ። አንዱ ከዚህ በፊት የነበረው የሳርስ የኮቪድ ዋን በሽታ በነበረበት ጊዜ ለሱ ክትባት ለመስራት ተብሎ በእንስሶች ላይ የተሞከሩ ሙከራዎች፣ እውቀቶች ነበሩን ቫይረሱን በሚመለከት ኮቪድ 19 ከመምጣቱ በፊት በነበረው የሳርስ ኢንፌክሽን። ስለዚህ ባክግራውንድ ኖልጅ ነበረን፣ እውቀት ነበረን። መጀመሪያ ማለት ነው። ሁለተኛ ቴክኖሎጂ በጣም ተሻሽሎ ነው ያለው። በተለይ ኤምአርኤን ቴክኖሎጂ የምንለው በጣም አዲስ ቴክኖሎጂ ነው። ብዙ ነገሮችን፣ ጂኖችን በአንድ ጊዜ ማፓርጎ ለመስራት የሚያስችል ነው። ለዚህ ነው የፈጠነው። ሶስተኛ ደግሞ ብዙ የገንዘብ አቅም ከመንግስት ወደ ፕራይቬት ካምፓኒዎች ገብቷል። ክትባቱን ከመጀመሪያው ጀምሮ ጥናቱን ስናካሄድ ያየ ነው እዚህ። አንደኛ በጣም ሲሪየስ የምንላቸው ሳይድ ኢፌክቶች አላየንም። እዚህ ሴፍቲው ጥሩ ነው በጣም ። ሁለተኛ ደግሞ ውጤት ብለን ገምተ ነው የነበረው ጥሩ ውጤት ሊሆን ይችላል። ስልሳ ፐርሰንት እንኳን ፕሮቴክሽን ቢያሳይ አንድ ሰው ቫይረሱ ይዞት መጥፎ አይነት በሽታ ኤመርጀንሲ ሩም የሚወስድ የሚያስገባ የሚገል ደረጃ ሳያደር ክሊኒካል ኮቪድ የምንለው ሲሪየስ ነገር ሳይሆን የሚያልፍለት ከሆነ ዚ በስልሳ ፐርሰንት እንኳን ጥሩ ውጤት ነው ብለን ነበር የተነሳ ነው ነገር ። ውጤቱ ግን ዘጠና አምስት በመቶ ነው የታየው። ዘጠና አምስት በመቶ የተከተቡት ሰዎች ሲሪየስ የሆነ ኮቪድ አላመማቸውም። ለዚህ ነው አሁን ባለንበት ደረጃ እንዲያውም በእኛ የሕክምና ሴንተርም በኢንቨስቲጌተርነት በምሰራበት ትራያል ውስጥም እንዲያውም በፊት ውሃ የሰጠናቸውን ሰዎች ክትባት የወሰዱ ነበሩ። ውሃ የወሰዱትን ሰዎች ጠርተን ክትባቱን እየሰጠን ነው። ስለዚህ የክትባቱ ጠቀሜታ ከበቂ በላይ ነው። አድማጮች፣ ግልጽ እንዲሆን ውሃ እየሰጠን ሲሉ፣ የሙከራ ስራ በሚደረግበት ጊዜ ለተወሰኑ ሰዎች መድኃኒት ያልሆነ ውሃ ብቻ ይሰጣል፣ ለሌሎች ደግሞ መድኃኒቱ ይሰጣል። ማነጻጸሪያ ነው የምታደርገው? አዎ፣ እንግዲህ ይሄ ዳብል ብላይንድ የሚባለው ኬዝ ኮንትሮል ይባላል። ጥናት በሚደረግበት ጊዜ ክትባቱ ሰርቷል፣ አልሰራም ለማለት ከመጡት ሰዎች ውስጥ ግማሾቹ የሚሰጣቸው ክትባት ሳይሆን እንደ ሳላይን አይነት ውሃ የምንለው አይነት ነገር ነው። ሌሎቹ ደግሞ ክትባቱ ይሰጣቸዋል እና ጥናቱ እየሄደ ምንድን ነው የምናየው? ስንት ሰው ህመም ደረሰበት፣ ህመም የደረሰበት ሰው ከየትኛው ክፍል ያለ ነው ተብሎ አናላይዝ ይደረጋል። ወደኋላ ማለት ነው ሲደረግ እነ ትሪል ክትባት የተሰጣቸው ሰዎች ክሊኒካል ኮቪድ የምንለውም ኢንፌክሽን ይዟቸው ሊሆን ይችላል እንጂ ወደ ሳምባቸው አልወረደም፣ ሆስፒታል አላስገባቸውም። በተቃራኒው ደግሞ ይሄ ፕላሲቦ የምንለው የሰጠነውን ሰዎች ላይ ነው ያየነው ሲኤስ በሽታ። ስለዚህ በማያሻማ ሁኔታ ክትባቱ ዘጠና አምስት በመቶ ከተሰጣቸው ውስጥ የምንፈልገውን ውጤት አሳይቷል። ይሄ ማለት ክትባት የተከተበ ሰው ማስኩን ነገ ያወልቃል ማለት አይደለም። ምክንያቱም ቫይረሱ መጥቶ ሰውነታችን ላይ መጣበቁ እሱ ኢንፌክሽን ይባላል። ኢንፌክሽን ሬቱን ዜሮ አድርጓል የሚል ውጤት የለንም። ደግሞ እሱን የምናየው ግን ከያዘው ተራ ጉንፋን ሆኖ ያልፋል ማለት ነው እና ክትባቱ እዚህ ደረጃ ላይ ነው ያለው። አሁን ደግሞ አፍሪካንግ ርዕሶች ዚምባብዌ ውስጥ የኮሮና ቫይረስ መዛመት በተባባሰበት በአሁኑ ወቅት ለእልፈት ከተዳረጉት ሰዎች መካከል በ24 ሰዓታት ውስጥ በሞት የተለዩት ሁለት የካቢኔ ሚኒስትሮች እንደሚገኙባቸው ታውቋል። የሀገሪቱ ዜጎች ለቫይረሱ መዛመት የሀገሪቱን ፕሬዚደንት ኢመርሰን ናንጋጉዋን ተጠያቂ ማድረጋቸውን የአሜሪካ ድምፅ ዘጋቢ ኮለምበስ ማቭሁንጋ ከሐራሬ በላከው ዘገባ ጠቅሷል። ፕሬዚዳንቱ የተደረመሰውን የሀገሪቱ የጤና ጥበቃ ስርዓትን ከማስተካከል ይልቅ ከፍተኛ ባለስልጣኖችን ወደ ውጭ ልከው ማሳከሙን ይመርጣሉ ሲሉ የሀገሪቱ ነዋሪዎች እንደሚነቅፉ ነው ዘጋቢያችን ያስገነዘበው። የዚምባብዌ የመጓጓዣ ሚኒስትር ጆኤል ማቲዛ በኮቪድ-19 ሕመም ምክንያት በሞት መለየታቸውን መንግስት ባለፈው አርብ ካስታወቀበት ጊዜ አንስቶ አንዳንድ ዜጎች መንግስት የጤና ጥበቃ ስርዓቱን ችላ ብለዋል በሚል ሲነቅፉ መቆየታቸው ታውቋል። ሙናሽ ብራድኒክ የተባለ የ31 ዓመት ዕድሜ አካውንታንት የሀገሪቱ ዜጎች በከፍተኛ ባለሥልጣኖች ሞት እየተደሰቱ አይደለም ይላል። እኔም ማውራው ስለሞታቸው ሳይሆን ስላሳለፉት ኑሮ ነው። እኔን የሚያሳዝነኝ በትምህርት በጤና ጥበቃ ማጎልበት ላይ መዋል የነበረበትን ሀብት በመዝረፍና ሰዎችን በመግደል ያባከኑትን ጊዜ ነው። ወሳኝ በሆነው በአሁኑ ወቅት ሕይወታቸውንም ባተረፈ ነበር። ስለሆነም ገንዘቡን ከመዝረፍ ይልቅ በትምህርት ላይ አውለውት ቢሆን ይሻል ነበር ብሎ ማስታወስ በሞታቸው መደሰት አይደለም። በአሁኑ ወቅት በገዢው ፓርቲ ዛኑ ፒኤፍ የቀሩትን ባለሥልጣኖች ለማስገንዘብ ያህል ነው። ኮቪድ-19 ማንንም ስለማይለይ የተሻለ ጤና አጠባበቅ ሥርዓት እንዲኖረን በመጠየቃችን መገደል የለብንም። ኮቪድ-19 ሲመጣ ሥልጣንም ሆነ በሕብረተሰቡ ላይ ያለህን ቦታ ሳይለይ እንደ ሁሉም ይገድልሃል። ስለሆነም ሞታቸው አስደስቶን ሳይሆን የሰው ልጅ ሕይወት ክቡር መሆኑን ለማስታወስ ያህል ነው። እኛም ብንሆን መኖር እንፈልጋለን። ዚምባብዌ ውስጥ የኮቪድ-19 መዛመት በተባባሰና የባለሥልጣኖቹ ሞት ከተሰማ በኋላ ለቫይረሱ መባባስ ምክንያት የሆነው በበዓሉ ወራት የታየው የቸልተኝነት ዝንባሌ ነው ሲሉ የሀገሪቱ ምክትል የጤና ሚኒስትር ዶክተር ጆን ማንግዌሮ አስገንዝበዋል። መንግስት በያዝነው ወር የደነገገውን ከምሽት እስከ ንጋት የሰዓት እላፊ ገደብ እንዲያከብሩ መክረዋል። ክሊፈርድ ላሽ ወይ የተባሉ የተቃዋሚው ዲሞክራሲያዊ ለውጥ ውህደት ንቅናቄ ቃል አቀባይ በበኩላቸው በያዝነው ወር ሶስት ሚኒስትሮችን ለኅልፈት የዳረገው የኮሮና ቫይረስ ወረርሽኝ መባባስ እንቅስቃሴን ማገድ ብቻ የቫይረሱን መዛመት ሊገታ እንደማይችል አሳይቷል ብለዋል። ባ 0 ር ን ን ን ር ን ይና ከዘጠና ከመቶ በላይ የዚምባብዌ ህዝብ ኦፊሴላዊ ባልሆነ ዘርፍ የተሰማራና በመንገዶች ሲዘዋወር የሚውል ነው። እነዚህ ታዲያ ቻይና ሄደው ለመታከም የገንዘብ አቅም የሌላቸው ናቸው። መንግስት አስፈላጊውን የሕክምና አቅርቦት ለማስገባት በጀት አውሮፕላን ወደ ቻይና ይሄዳል። የጤና ተቋሞቻችን በሚያሳዝን ሁኔታ ነው የሚገኙት። መንግስት ለአመታት ያህል የጤና ተቋማቱን የማሻሻል ፍላጎት አላሳየም። የጤና ተቋሞቻችን አስፈላጊ የሕክምና ቁሶች እንዲኖራቸው አልተደረገም። በግንባር ቀደምትነት ተግባር የተሰማሩት የጤና ሰራተኞች በቂ የመከላከያ ቁሶች፣ መድኃኒቶችና ኦክሲጅን ሳይቀር የሏቸውም። ፕሬዚደንት ኢመርሰን ናንጋጓ ባለፈው ቅዳሜ በቴሌቪዥን ለሀገሪቱ ባደረጉት ንግግር መንግስታቸው በዓለም አቀፍ ደረጃ የተመረቱትን የኮቪድ-19 የክትባት መድኃኒቶችን እየገመገመ መሆኑን ገልጸዋል። የኮቪድ-19 ወረርሽኝ በሀገሪቱ እየተባባሰ መሄድ እንዳሳሰባቸውም አስገንዝበዋል። ዚምባብዌ ውስጥ በኮሮና ቫይረስ የተያዙ ሰዎች ብዛት ከ30 ሺህ በላይ ደርሷል። አራት የካቢኔ ሚኒስትሮችና በርካታ ከፍተኛ ባለስልጣኖች የሚገኙባቸው ወደ አንድ ሺህ የሚጠጉ ሰዎች በሞት ተለይተዋል። አንዳንድ የሀገሪቱ ተወላጆች በሀገሪቱ ላለው ደካማ የጤና አጠባበቅ ስርዓት ሟቹን ሮበርት ሙጋቤንና የወቅቱን የሀገሪቱ ፕሬዚደንት ምናንጋግዋን ተጠያቂ ያደርጋሉ። ሁለቱ መሪዎች የሆስፒታሎችን ሁኔታ ለማሻሻልም ሆነ የጤና ሰራተኞች በቂ ክፍያ እንዲያገኙ የማድረግ ፍላጎት አላሳዩም ይላሉ የሀገሪቱ ዜጎች። የሀገሪቱ የጤና ሰራተኞች የመከላከያ ቁስ እንዲቀርብላቸውና በቂ ክፍያ እንዲያገኙ በመጠየቅ የስራ ማቆም አድማ አድርገው እንደነበረ ታውቋል። አድማጮች፣ ዚምባብዌ ውስጥ የኮሮና ቫይረስ መዛመት በተባባሰበት በአሁኑ ወቅት አራት ሚኒስትሮች እና በርካታ ከፍተኛ ባለስልጣኖች የሚገኙባቸው ወደ አንድ ሺህ የሚጠጉ ሰዎች ስለመሞታቸው የሚገልጸው ቅንብራችን አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። ቀጥሎ ሀብታሙ ስዩም የሳምንቱን አበይት ስፖርታዊ ክንውኖች የሚያስቃኝበት የስፖርት መሰናዶ ይደመጣል። የቤትኪንግ የኢትዮጵያ ፕሪምየር ሊግ ዘጠነኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ማክሰኞ ጥር 11 2013 ሲዳማ ቡና ሰበታ ከነማን 1 ለ 0 አሸንፏል። ባህር ዳር ከተማና ቅዱስ ጊዮርጊስ ባዶ ለባዶ አቻ ወጥተዋል። ረቡዕ ጥር 12 2013 በተደረገ ጨዋታ ደግሞ ፋሲል ከነማ ወልቂጤ ከተማን 1 ለ 0 አሸንፏል። ሁላይት ታዲቻ ኢትዮጵያ ቡናን 2 ለ1 ረትቷል። ሐሙስ ጥር 13 2013 ዓ ም በነበሩ ጨዋታዎች ደግሞ ሬድዋ ከተማ አዳማ ከተማን 3 ለዜሮ 0 አሸንፏል። ሀድያ ሆሳዕናና ሐዋሳ ከተማ 0 ለ0 አቻውተዋል። ሳምንቱን ፋሲል ከነማ በ22 ነጥቦች ይመራል። ሀድያ ሆሳና በ17 ነጥቦች ይከተላል። ቅዱስ ጊዮርጊስ ደግሞ በ16 ነጥብ ሶስተኛ ደረጃ ላይ ይገኛል። ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች፣ አቡበከር ናስር ከኢትዮጵያ ቡና በ10 ጎሎች እንዲሁም የቅዱስ ጊዮርጊሱ ጌታነ ከበደ በሰባት ጎሎች የከፍተኛ ጎል አስቆጥተኛ ደረጃ ተቆጣጥረዋል። በታሪክ ለመጀመሪያ ጊዜ ሶስት ሴቶች አፍሪካ ውስጥ የተደረገን አህጉር አቀፍ የአዋቂ ወንዶች እግር ኳስ ግጥሚያን ከሰሞኑ ዳኝተዋል። በካሜሮን ኒምቤ እየተካሄደ በሚገኘው የአፍሪካ ሀገራት ቻምፒዮንሺፕ በምህጻሩ ቻን ጨዋታ ላይ ለሩብ ፍጻሜ ናሚቢያ ከታንዛኒያ ያደረጉትን ጨዋታ የዳኙት በመሃል ዳኝነት ኢትዮጵያዊቷ ዳኛ ሊዲያ ታፈሰ፣ በግራና ቀኝ የመስመር ዳኝነት ደግሞ አስሚኒ ኪዌምቤራ ከማላዊ እንዲሁም ናይጄሪያዊቷ ሚሚሰን አጋታ አይወሬ ናቸው። ጨዋታው በናሚቢያ አሸናፊነት አንድ ለዜሮ ተጠና። የእንግሊዝን አትሌቲክስ ስፖርት የሚቆጣጠረው ብሪቲሽ አትሌቲክስ በቀጣዩ ደረግ የታቀደውን የቤት ውስጥ ቻምፒዮንሺፕ መሰረዙ ተሰምተዋል። ተቋሙ አርብ ዕለት እንዳስታወቀው የዚህ ውሳኔ ምክንያቱ የኮቪድ-19 ወረርሽኝ ስርጭት ነው። ዘገባው የሮይተርስ ነው። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኒት ፍስሀዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ነገ እስክንገናኝ በደህና ቆዩን።